voice of America ከትላንት በስቲያ ቅዳሜ ከአዲስ አበባ ከተማ ወጣ ብሎ ከሚገኘው የቅሊንጦ ማረሚያ ቤት ላይ በደረሰው የእሳት አደጋ ቃጠሎ 23 ሰዎች ሕይወት ማለፉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ታዲያ ከዚሁ ጋር ተያይዞ በቅዳሜው የቅሊንጦ ማረሚያ ቤት እሳት አደጋና ተኩስ የደረሰውን ጉዳት ማወቅ ባለመቻላቸው ቤተሰቦች በእጅጉ መጨነቃቸውን የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት ተናግረዋል። ታራሚዎቹ ከትላንት ጀምሮ የት እንዳሉም ቤተሰቦች እንደማያውቁ ገልጠዋል። ይህ ከፍተኛ የአስተዳደር በደል ነው ሲሉም አማረዋል። መለስካቸው አመሃ የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ ሙላቱ ገመቹ ዛሬ ረፋዱ ላይ ለቪኦኤ በሰጡት ቃለ ምልልስ እንዳስታወቁት ከትናንት ጀምሮ ቅሊንጦ ታስረው የነበሩት አራቱ የኦፌኮ አመራር አባላትም ሆኑ ሌሎች እስረኞች በማረሚያ ቤቱ እንደማይገኙ ለቤተሰብ አባላት ተነግረዋል። ወደ ቢሾፍቱ ደብረ ዘይት ከሚወስደው ዋና መንገድ ወደ ሰሜን ምስራቅ ማለትም፣ ወደ ቅሊንጦ ማረሚያ ቤት የሚወስደው መንገድ በጸጥታ ኃይሎች ተዘግቷል። ከፖሊስ አባላት ተነገረ እንዳሉት ከሆነ ታራሚዎቹ ወደ ሸዋ ሮቢትና ወደ ዝዋይ ወይም ባቱ ማረሚያ ቤቶች ተወስደዋል። በአጠቃላይ እንደምንረዳው ከሆነ በዛ በቅሊንጦ ማረሚያ ውስጥ የሚገኙ ታራሚዎች ከ3000 በላይ ናቸው። እነዚህ አንድም ሳይቀር ወደዚህ ወደ ማረሚያ ቤቶች አካባቢ እንደሄዱ ነው የተነገረው። ለቤተሰቦች ነው የተነገረው። ስለዚህ ይህንን እንደሰማን ቤተሰቦች በትላንትና ዕለት ዙዋ ሄዶ ጠይቋል። ሸዋሮቢት ሄዶ ጠይቋል። ቤተሰቦቻቸውን ለመጠየቅ ሞክሮ ነበር። ነገር ግን እዛ ሲደርሱ አልመጡም አልደረሱም እኛ ቅም የተባሉት እና አሁን ውጥረት ተፈጥሯል። በቤተሰቦች አካባቢ በዚህ በሶሻል ሚዲያ ላይ እንደሚተላለፈው በሕይወት የሌሉ ሰዎች ቁጥሩ ከፍ ያለ ነው። ወሬ በየቦታው ስለተሰራጨ የህግ ታራሚዎቹ በየቦታው ባሉት ማረሚያ ቤቶች ውስጥ በምን ሁኔታ እንዳሉ ማን እንደሞተ እንዴት እንደሆነ እስካሁን ድረስ ማወቅ አልተቻለም። አቶ ሙላቱ አክለውም ቅዳሜ በመንግስት መገናኛ ብዙኃን በቅሊንጦ በተፈጠረው አደጋ ማንነቱ ያልታወቀ አንድ ሰው መሞቱንና ስድስት ሰዎች ቆስለዋል ከመባሉ በስተቀር አንድም ዘርዘር ያለ መረጃ ለህዝብ አለመነገሩ እርሳቸውንም ሆነ የእስረኛውን ቤተሰብ አባላት በእጅጉ አስጨንቀዋል ብለዋል። በተለይ የሚላሉ በዚህ ማረሚያ ቤት አያሌ ኦሮሞዎች ታስረው ስለሚገኙ የአደጋው ሰለባዎች ሊሆኑ እንደሚችሉ አበክረው ገልጸዋል። ተጠያቂነት አለብኝ የሚል መንግስትም ለዚህ የህዝብ ጥያቄ ተገቢውን ምላሽ መስጠት ነበረበት። ይህ አለመደረጉ ከፍተኛ የአስተዳደር በደል ነው ብለዋል። ብዙ የኢትዮጵያ ህዝብ በአሁኑ ጊዜ ሁኔታውን ለማወቅ እየጓጓ ነው። እነዚህ ሰዎች ሞተዋል? በህይወት አሉ? ያረጋገጣችሁት ነገር አለ ወይ? ምንድን ነው እየሆነ ያለው? እያሉን ነው። መንግስት ግን ችላ ብሎታል። አደጋውን እንዴት እንደተነሳ ምን እንደተደረገ ምን ጉዳት እንደደረሰ ለኢትዮጵያ ህዝብ መገለጽ ይኖርበታል። በተለይ የኦሮሞ ህዝብ ይህንን በከፍተኛ ደረጃ በጉጉት የሚጠብቆ ጉዳይ ስለሆነ መንግስት አሁንም በአፋጣኝ ለቤተሰቦቹ የታራሚዎቹን ቦታ የት ቦታ እንደሄዱ በግልጽ ሊነገራቸው ይገባል። ይሄ ካልተነገረ በአገሪቷ ውስጥ ችግር፣ ውጥረት ይፈጠራል። እንዲህ አይነቱን ነገር እኛ ምንድን ነው ብንለው ከመልካም አስተዳደር ጦት ነው ነው የምንለው። እንዲህ አይነቱን ነገር ለህዝብ አለመግለጽ ማለት ከፍተኛ የአስተዳደር በደል ነው ማለት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።